the voice of America. የተጀመረው የሰላም ሂደት በየሀገሮቻቸው ከፍተኛ ደስታ መፍጠሩን የገለጹት ኢትዮጵያና ኤርትራ አሳዛኙ የታሪክ ምዕራፍ መዘጋቱን አስታውቀዋል። ትናንት አዲስ አበባ የገባው የኤርትራ መንግስት ከፍተኛ ልዑካን ቡድን በብሔራዊ ቤተ መንግሥት የእራት ግብዣ ተደርጎለታል። እስክንድር ፍሬው ተከታዩን ዘግቧል። የአዲስ አበባው ብሔራዊ ቤተ መንግስት ትናንት የሰላም አዳራሽ ሆኖ አምሽቷል። ጠቅላይ ሚኒስትር አብይ አህመድን ጨምሮ የኢትዮጵያና የኤርትራ ከፍተኛ ባለስልጣናት በአንጋፋው ድምፃዊ መሐሙድ አህመድ መሪነት ስለ ሰላም በጋራ ዘምረዋል። የሰው ልጆች በዓለም ዙሪያ ትናንት ከሰዓት አዲስ አበባ የገባው የውጭ ጉዳይ ሚኒስትር ኦስማን ሳላህና የፕሬዚዳንት ኢሳያስ አፈወርቂ ልዩ አማካሪ የማነ ገብረአብ የሚገኙበት የኤርትራ መንግስት የልኡካን ቡድን በዚሁ በብሔራዊ ቤተ መንግስት የራት ግብዣ ተደርጎለታል። ይህ የራት ግብዣ ስነ ስርዓት ግን ንግግሮች የተደረጉበት ሁለቱ ሀገራትም ከሰላም አንጻር ያላቸው አቋም በይፋ የተገለጸበት ጭምር ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ባደረጉት ንግግር አገራቸው ለሰላም ዝግጁ መሆኗን አብራርተዋል። ከሁሉም ጎረቤቶች በተለይም ከኤርትራ ጋር ከፍተኛ የሰላም የእርቅ፣ የይቅርታ ፍላጎት አለ። ምክንያቱም ጥላቻው፣ ስድድቡ፣ ብሽሽቁ አሁን ባለንበት እድሜ የሚያዋጣ ሆኖ አላገኘ ነው። በልጅነት እድሜ ብሽሽቅ ያምራል፣ ከፍ እያሉ ሲሄድ ደግሞ ልብ ያደክማል። እና አሁን ባለው ዕድሜ ከኤርትራ ጋር ብሽሽቅ አንፈልግም። ፍቅር ነው የምንፈልገው። የናፈቀን አስመራ መጥተን ወንድሞቻችንም ማቀፍ መሳም ነው። ከዚያ በመለስ ያሉ ጥያቄዎች ለእኛ በጣም ትናንሽ ናቸው። ከፍቅር የሚተካከል ምንም መመዘኛ የለም። በፍቅር ከተግባባን ድንበር የምናሰምረው ሳይሆን የማያስፈልገን ሊሆንም ይችላል። በፍቅር ከተግባባን እዚያ ያለ የተረፈ ነገር ካለ እዚህ የምንካፈለው እዚህ ደግሞ ካለ እዚያ የምንካፈለው ይሆናል። ጠቅላይ ሚኒስትሩ በዚሁ ንግግራቸው ከኤርትራ ጋር የሚኖረው ግንኙነት መሻሻል ያለበት በፍጥነት መሆኑንና ለዚህም በር መከፈቱን ገልጸዋል። አሁን የዛሬው ቀን ጥቁር መጋረጃ መቀደዱን ያሳያል። ከዚህ በኋላ ባለው ንግግር ፍቅር እንዴት ይደረጃል፣ እንዴት ያብባል፣ እንዴት በጋራ እንሰራለን በሚለው ጉዳይ እየተመካከርን እንደየ አስፈላጊነቱ ለሁለቱም ህዝቦች የምስራች የምናበስር ይሆናል። አርቲስቶች መጪው መስከረም የምናከብረው አዲስ አበባና አስመራ ስለሆነ ከወዲሁ ዝግጅት እንድታደርጉ ምጽዋ ላይ ወቅ ማድረግ የናፈቃቸው ኢትዮጵያውያን የኢትዮጵያ አየር መንገድ ስራ ስለሚጀምር እንድትዘጋጁ፣ ከኤርትራ ወንድምና እህቶቻችን ሲመጡ እንኳ ደህና መጣችሁ ብላችሁ እንድትቀበሉ። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ልዩ አማካሪ አቶ የማነ ገብረአብ በበኩላቸው ከሁለቱ ሀገራት ግንኙነት አንጻር አዲስ ምዕራፍ መጀመሩን የተናገሩት ዛሬ ስንገናኝ ከሀያ አመት በኋላ ነው የተገናኘ ነው። ግን ስንገናኝ ሀያ ዓመት ያህል እንዳልተገናኘን የሚመስል ነገር አልነበረም። ያለምንም ማቋረጥ አብረን እንደነበር ነው የተገናኘ ነው። ዛሬ በመሀከላችን ምንም ያስተሳሰብ ልዩነት የለም። አንድ የሚያሳዝን የታሪክ ምዕራፍ ዘግተን ወደ አዲስ ምዕራፍ ገብተናል የሚል እምነት አለን። የኤርትራው የውጭ ጉዳይ ሚኒስትር አቶ ዑስማን ሳልህም በስነ ስርዓቱ ላይ ተናግረዋል። እኛ ሁለት ህዝቦች ሁለት ሳንሆን አንድ ህዝብ ነን። አብረን ለመኖርም እንፈልጋለን። ድንበር የጋረደን ዐይነት ሊሆን አይችልም። እዚህ አዲስ አበባ ያየነው የሕዝቡ የደስታ ስሜት አስመራም በተመሳሳዩ ነው። የአስመራ ሕዝብ የኤርትራ ሕዝብ እዚህ ሳምንቱን ሙሉ ሲደረግ የቈየውን የደስታ ዝግጅት ሲመለከት ሰንብቷል። ስለሆነም እኛም ደስ ብሎናል። የኤርትራ መንግሥት የልኡካን ቡድን አዲስ አበባ የመጣው ኢትዮጵያ የአልጀርሱን ስምምነትና የድንበር ኮሚሽኑን ውሳኔ እንደምትቀበልና እንደምትተገብር መግለጿን ተከትሎ ነው። የኤርትራ መንግስት የልኡካን ቡድን በዛሬ ዕለት በሐዋሳ የሚገኙ የልማት ፕሮጀክቶችን መጎብኘቱን የውጭ ጉዳይ ሚኒስቴር አስታውቋል። እስካሁን ወደ ዋናው ውይይት ስለ መገባቱ ግን የተገለጸ ነገር የለም። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ